የወጣቶች ዓለም አሁን እዚህ አማራ ክልል ይህን ያክል ንብረት ይህን ያክል ብር ተለቋል፣ ይህን ያክል ለውላ ተለቋል ይባላል። የት እንደሚገባም አይታወቅም። አንዳንድ ከጓደኞች የስራ ባለደሮች እና ሌላንትን ስላድበ ይህን ያህል ስራ ፈጥረናል በከብት እርባታ በዶሮ በምናምን ያደርገን ፈጥረናል ምናምን ይላሉ። በቃ ምንም ነገር የለ። ስራ አለ ምናምን እያሉ በቴሌቪዥን ሲሉ ነበር የመጣ ነው። ግን ስራ የለም። ቢያንስ እስከ ሶስት እስከ አራት ጊዜ ተመዝግቤ ያውቃለሁ። ተመዝግበን ናውቃለን። ልጅ እዚህ ያለችው ወረዳ ውስጥ ያለው ማለት ነው። በዚያ አመት አሁን አሁን ቅርብ ጊዜ ተመዝግበናል። ከዛም በፊትም ተመዝግበናል። ግን ምንም ነገር የለም። ውሸት ነው። እስካሁን ድረስ ምንም አንዴም፣ ሁለቴም፣ ሶስቴም ምዝገባ አድርጎልናል። ግን ምንም ያደረገልን ምንም ያገኘነው ነገር የለም። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች በተለይ የወጣቱ ቁጣ ጎልቶ ይስተጋባል። የቁጣው መንስኤ ዘርፈ ብዙ ነው። የአስተዳደር በደል፣ ወገንተኝነት፣ ችላ መባልና ስራ አጥነት ከብዙዎቹ ምክንያቶች ጥቂቶቹ ናቸው። ቁጣው ባየለበት በዚህ ጊዜ መንግስት በአማራ መስተዳድር ለሚኖሩ ከ74 ሺህ በላይ ወጣቶች በአራት ወራት ውስጥ የስራ እድል መፍጠሩን በቅርቡ አሳውቋል። ስራ አጥነት በርካቶችን ላደገኛው የባህርና የበረሃ ስደት ከሚዳርጉ የተለያዩ ምክንያቶች አንዱ ነው። የስራ እድል ተፈጥሮላቸዋል የተባሉት ወጣቶች ምን ይላሉ? አብራችሁን ቆዩ። ስሟን መግለጥ ያልፈለገችው ስርዓት ወጣት ነዋሪነቷ በሰሜን ኢትዮጵያ ደቡብ ወሎ ውስጥ ነው። ስድስት ዓመታት ከኖረችበት የአረብ ሀገር ወደ ኢትዮጵያ ከተመለሰችም አራት ዓመታት ተቆጥሯል። የምትደግፋቸው ደካማናትና አንድ ህፃን ልጅ አላት። የምትተዳድረው በተገኙ አጋጣሚ እየለፋው እየሸቀልኩ በማገኛት ጥቂት ገቢ ነው ትላለች። በቃ ምንም ነገር የለ። ስራ አለ ምናምን እያሉ በቴሌቪዥን ሲሉን ነበር የመጣ ነው ግን ስራ የለም። እንዲ በቴሌቪዥኑ እንደምንመራው ነው ብለን በካለ ሀገር የመጣ ነው ስራ አለ ምናምን እያተባለ ስንትን ሲልል ማለት ነው። ከዛ ግን ሀገር ስንገባ ግን ምንም ነገር የለም። እንግዲህ ዙሮ ዙሮ ሀብታም አንዳንዴ ሀብታም ታለበት እየሰራ ምናምን ትምል። ኢትዮጵያ ውስጥ ወጣቶች ለሚያነሷቸው ተቃውሞዎች የቁጣው ዋነኛ ሰበብ ስራ አጥነት ነው ሲል መንግስት በተደጋጋሚ ጊዜያት ይናገራል። በርካቶች ስራ አጥነት የሰበቡ አንዱ ምክንያት ሆነ እንጂ ዋናው ነገር ነገር ሌላ ነው ይላሉ። መንግስትንም አውቆ የተኛን ቢቀሰቅሱት አይሰማም ሲሉ ይተቻሉም። ገዢው መንግስት ቁጣውን ያበርድልኛል ሲል በተደጋጋሚ ጊዜያት ለወጣቶች በመቶ ሺዎች የሚቆጠሩ የሥራ ዕድሎችን መፍጠሩን ይናገራል። ከሰሞኑም በአማራ መስተዳድር በሺዎች የሚቆጠሩ ወጣቶች በሚፈልጉት የሥራ ዘርፍ የአጭር ጊዜ ሥልጠናና ብድር እንደተሰጣቸው ገልጧል።

አሁን እዚህ አማራ ክልል ይህን ያክል ንብረት ይህን ያክል ብር ተለቋል፣ ይህን ያክል ብር ተለቋል ይባላል። የት እንደሚገባም አይታወቅም። ለምሳሌ አሁን ሁለት ሺ አስር ነው አይደለ? በኢትዮጵያ በሁለት ሺ ዘጠኝ ላይ የተለቀቀ ካለ ለሁለት ሺ ዘጠኞችም ያሳልፉና ለሁለት ሺ አስር አንድ ሺ ሁለት ሺ ብር ተለቀቀ ይባላል። በብድር ይደረግላቸው ይባላል። ጭራሽ ስለ ብር የሚባል ነገር እስካሁን ድረስ የለም። በጣም ዝቅ ያለን የወረደን ያለው ምንም ምንም ነገር ባይኑ ያየ የለ ቦታስ እንዳለ ተንኮላሽ ያለው ወጣት መሐመድ ኑሮን ለማሸነፍ ተሰዶ ከነበረበት አረብ አገር ከተመለሰ አምስት ዓመት ተቆጥሯል። በሚኖርበት አካባቢ ሰፍኗል ያለው የወገንተኝነት አሰራር እሱን ጨምሮ ወጣቱን እንዳማረረው አክሎ ገልጧል። በተደጋጋሚ ስራ ይሰጣችኋል ተብለን ብንመዘገብም ምንም ጠብ ያለ ነገር የለም ያለው ወጣት መሐመድ አጋጣሚውን ካገኘ ፍላጎቱ ወደ አረብ አገር መመለስ ነው። የአረብ አገር ጉዞ ግን እንዲህ ቀላል አይመስልም። የጠፉ ፍልሰተኞች የሚባለው ድረ-ገጽ እንደ ጎርጎሪዮስ አቆጣጠር በ2017 በዓለም ዙሪያ 5362 ፍልሰተኞች በስደት ላይ ሕይወታቸውን ማጣታቸውን አትቷል። በ2016 ቁጥሩ 7807 ነበር። ወጣት ብርትኳን ሥራ የላትም። የምትኖረው ከቤተሰቦቿ ጋር ነው። መንግሥት እስካሁን የፈጠረልን ነገር የለም፣ ምንም ሥራ የሚባል ነገር አላየውም ብላለች። እንደ መሐመድ ሁሉ አጋጣሚውን ብታገኝ ወደ አረብ ሀገር መሄድ ፍላጎቷ ነው። እስካሁን ድረስ ምንም አንዴም፣ ሁለቴም፣ ሶስቴም ምዝጋባ አድርጎልናል፣ ግን ምንም ያደረገልን፣ ምንም ያገኘነው ነገር የለም። ለወጣቱ እስካሁን ምንም አልተሰጠም። እኔ እስካሁን አልሰማሁም ምንም በእኛ ወረዳ እስካሁን ምንም የሚታይ ነገር የለም። የሚባለውና የሚደረገው ነገር ለየቅል ነው ያለችው ወጣት ብርቱካን ትዳር ከያዙት ውጪ ልክ እንደሷ ሁሉ ስራ አጥ ጓደኞቿ ወደ አረብ ሀገር መሰደዳቸውን ተናግራለች። የወልዲያ ነዋሪ የሆነው ሌላኛው ወጣት በመንግስት መስሪያ ቤት ተቀጥሮ ይሰራል፤ እንደተባለው በተለያዩ አጋጣሚዎች የስራ እድሎች ይፈጠራሉ ብሏል። ስራ እንፈጥራለን ይባላል ሁል ጊዜ ግን፣ ያ ስራው ስንት ታቀደ፣ ለስንት ታቅዷል፣ ስራ ለመፍጠር ስንት ያህል ቀረ፣ ስንት ያህል እንትን ሆነ የሚለው ግን እሱ ብዙም እንኳን አልከታተለውም። ግን አንዳንድ ከጓደኞቼ የስራ ባልደረቦች እና ሌላ እንትን ስላርበው ይህን ያህል ስራ ፈጥረናል በከብት እርባታ በዶሮ በምናምን ያርገን ፈጥረናል፣ ምናምን ይላሉ። አንዳንድ የገማየው ደግሞ ከበስቶን አንዳንድ ኮንቴነሮቹ ጥርግ ያለ በማድረግ በዛ ነው። ራሴ ባየሁት ነው እንጂ ከሚዲያ ከእነዚህ ምናምን ነገሮቹ ብዙ ኢንፎርሜሽን የለኝም። ስሙ እንዳይገለጥ የፈለገው ሌላኛው የሀብር ወረዳ ነዋሪ ወጣት ስራ አጥ ነው። መንግስት አመቻችቻለው ያለውን ስራ ለማግኘት በተደጋጋሚ ቢመሰከብም ምንም እንዳልተፈጠረ ገልጧል። ቢያንስ እስከ ሶስት እስከ አራት ጊዜ ተመዝግቤ አውቃለሁ። ተመዝግበን እናውቃለን። ልጅ እዚች ያለችው ወረዳ ውስጥ ያለው ማለት ነው። በዚህ አመት አሁን አሁን ቅርብ ጊዜ ተመዝግበናል። ከዛም በፊትም ተመዝግበናል። ግን ምንም ነገር የለም። ምንም ስራ የለንም። ዝም ብለን ማንኛውም ወጣት የተባለ ጠቅላላ ስራ የለውም። ለአሁን ከውጭ ምናምን እርዳታ ምናምን ብለው ይላካል። የት እንደሚያደርሱት አይታወቅም። ስም የሚመዘግቡናል። ከተመዘገበ በኋላ ምንም የሚታወቅ ነገር የለም። እንደዚህ ነው እንደዚህ ነው ይሉናል። ዜሮ ነው በቃ። ዝም ብሎ ነው ወሬ ምናምንም ነገር የለም። በቃ ይቀራል። በቃ ለመንግስት ቅርበት ባላቸው የመገናኛ አውታሮች 18283 ወጣቶች በአማራ መስተዳድር ተደራጅተው ብድር እንዳገኙ ዘግቧል። መገናኛ አውታሮቹ ካለፈው ዓመት አንስቶም እስካሁን ድረስ ለ8220 ወጣቶች የስራ ዕድል ተፈጥሮ 79 ሚሊዮን ብር ብድር መሰጠቱን ይገልጻሉም። የአብሮ ወረዳ ነዋሪ ወጣቱ የስራ ዕድሉና ብድሩ የሚሰጠው ለተወሰኑ ሰዎች ነው ይላል። አሁንም ምን አለ መሰለህ አንዳንድ ምናምን አንዳንድ ልጆች ይኖራሉ፣ ለእንደዚህ አይነት ሰዎች ብቻ አንዳንድ ለአማራር ልጆች የተባሉ ለእንደዚህ አይነት ነው እንጂ የሚሰጠው ስራ ያጣ ወጣት አሁን ቁጭ ብሎ ምንም ነገር የሌለው ሰዎች አሉ። ስራቶ ስራ መስራት እየቻለ ስራ ምንም ገንዘብ የሌለው ሰዎች፣ መስራት ያልቻሉ ሰዎች አሉ። እነዛ ግን ዜሮ ነን፣ በቃ እስካሁን ዝም ብለ ምንም ያገኘነው ነገር የለም። ወጣት መሐመድ የስራ ማጣቱ የሚያንገላታው እሱን ብቻ ሳይሆን እሱም መሰል ሌሎች ወጣቶችን ጭምር እንደሆነ በምሬት ይገልጣል። የራሴ ሳይሆን ልቀረብ እየሳይሆን የምነግር ያለሁት በቃ በህብረተሰቡም ላይ ሆነ በወጣቱ ላይ ያለውን ጉዴትና ጭቆነት ነው እየነገርኩህ ያለሁት። ምክንያቱም ሁን ይህን ብዬ አልተረዳም ምናምን ብዬ ስነግር፣ ስራ ሊያስቆም ብዬ ስነግር እንደዚህ ለእኔ ለግሌ ሊመስል ይችላል። ግን እንደዚህ ሆነ ሳይሆን ያለ በሙሉ በምታየው በመንገድ ላይ ወድቆ ነው የምታያቸው። ቁጭ ይላሉ። ከስራ ማጣት አኳያ ለምንም ስራ እድል የሚባል ነገር የለም። ብቻ ይወራል እንደዚህ በኢንተርኔት ላይም እናንተም በዚሁ ትልቁናላቸውን ያክል ሽብር ተለቀ ይባላል ግን የት እንደሚገባም አይታወቅም። መንግስት በሺዎች ለሚቆጠሩ ወጣቶች የሥራ ዕድል ፈጥር ያለው ማለቱን በተመለከተ በፌስቡክ ገጻችን ከተሰጡ አስተያየቶች መካከል ደግሞ የሚከተሉት ይገኙበታል። የሰላም ሰላማዊትን እናስቀድም እንዴት ሆኖ ትላለች ሰላም። ለሪፖርት በተዘጋጀ ወረቀት ካልሆነ በስተቀር ተግባራዊ የሥራ ዕድል የተፈጠረ አይመስለኝም። ጉራ ብቻ የሚል አስተያየት ሰጥታለች። ርካሽ የሰው ጉልበት በሚል የመንግስት ፖሊሲ አንድ ወር ለፍተው የአስር ቀን ወጪ የማይሸፍን ሥራን ሥርዓት በለው ጉልበት ብዝበዛ ነው ያለው ደግሞ ካሌብ እዮብ ነው። ክንዱ አባይ አስተያየቱን በሳቅ ምልክት ያስቀድማል። ራት ታስቁኝ፣ 74 ሺህ ስደተኛ መሆን አለበት በሰቀ ቀን። ብሏል። አድማጮች፣ ወጣቱና የስራ ዕድል በሚል ርዕስ ያጠናቀርንላችሁ የወጣቶች ዓለም ቅንብር በዙ ይጠናቀቃል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።